እንኳን በሰላምና በጤና ከዘመን ዘመን አሸጋገራችሁ። እንኳን ለ2008 ዓመተ ምሕረት አደረሳችሁ። አበባ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ መስከረም 1 2008 ዓ ም የእንቁጣጣሽ ዝግጅቱን እነሆ ጀመረ።

አስተናጋጆቻችሁ እኔ ሰሎሞን አባተና እና ደግሞም በአዲስ አመት ይዤላችሁ ከተፍ ያልኩት አዲሱ ባልደረባዬ ዲጄ ፋክሱ ወይም ሱራፌል ጊዛቾች ፈራው እባላለሁ። እንኳን ለአዲሱ አመት አደረሳችሁ። ሱራፌል ዲጄ ፋክሱ እንኳን ወደ አሜሪካ ድምፅ ራዲዮ ጣቢያ መጣህ። እንኳን አደረሰህ። ከመላ አድማጮቻችንና ከዘወትር ተከታታዮቻችን ጋር መልካም አመት ያድርግልና ማስከተል ሙዚቃ እንጋብዛቸዋለን። አለ ያዘጋጀናቸው ሙዚቃ እንግዲህ የበዓል ሙዚቃ ነው። የበዓል ምሸት ሙዚቃ የሰለሽ ደምሴ ወይም ጋሻ በራ ሞላን ሙዚቃ በማስከተል እንጋብዛለን አዲስ አመት

ወገና አለን ብለን አበባየ ሆይ ባልንጀሮቼ ቁሙ በት ሠራ እንጨሰብሬ ቤት እስክሠራ እንኳን ቤትና የለኝ ማጥር ከደጅ አድራለብ ኮከብ ሲቆጥር ኮከብ ቆጥሬ ሲገባ ቤቴ ትቆጣኛለች የእንጀራ እናቴ። እናትን ጥሯን መድኃኒትንም እሷን ብታጡ መቀነቷንም የመልካም ምኞት መግለጫ ወቅቱ ነውና፣ አውደ ዓመት የአምላክ በረከት ይብዛልን። የአብብ ቅንነት፣ ደግነት፣ ብርሃናችን ለዓለም ይብራ፣ ከቶ አይዳፈን፣ አይጨልም። ሰላም፣ ፍቅር ይብዛልን፣ መተሳሰብም ይለምልም፣ እምነት ተስፋ ይጎልብት ይጎልብት ይደግ ይስፋፋ፣ ክቡር ቃል በበጎ ምግባር ይሞላ፣ ምድራዊው ስልጣን የሰው ኃይል ማስተዋልና ማዳመጥ ትህትናና ጨዋነት፣ አጋር ጠበቃ መሆን ለሰው ልጆች ደህንነት ስጦታችን ይሆን ዘንድ የሁላችንም መክሊት የግል የጋራ ሥራችን እንዲሆን፣ የአገር መድኃኒት ይቀድስልን፣ ይህን አመት ይባርክልን፣ ይህን ዘመን በምሕረቱ ጎብኝቶን በፈዋሽ እጁ ይዳብሰን። ከዋሽንግተን ዲሲ ቴዎድሮስ አበበ ከላኩልን ድንቅ የሆነ የአዲስ ምኞት መግለጫ የሆነ ግጥማቸውን ነበር ያሰማናችሁ። በርከት ያለ ነው የግጥሙ ክፍል ነገር ግን አጠር ያለችውን ነው እኛ አሁን ያሰማናችሁ። የሙዚቃችን ዝግጅት ይቀጥላል። ክቡራትና ክቡራን አድማጮች አሁን ደግሞ ማይክሮፎኑን ለዲጄ ፋት ሲሉልቀቅ በማስቀጠል ያዘጋጀውላችሁ ሙዚቃ ቦሌት ውሃለም የሚባል ግሩፕ ነው አውዳመት በት ይሰኛል ሞደርን ታች አለው ዘመናዊ የሆነ ማለት ቃለው የዛሬ ዛሬን የሚሸጥ ይባል ቁርጥ እንበላል በሬ የሚታረዳል በግና ሙጉቱ ያንናት ያላባት አይደርስልም ቤቱ የክት ልብስ ይውጣ ጋቢና ነጠላ እናታርቃል ደንጎረ ቤት ይጣላ ሲኒዩ የሚደርደር ቡናው የሚበላ እጣን የሚጫጫ ስጣ ቤት ይውላ አዝማሪ ይጠራ ከበሮ ይመታ እስክስታም እንውረድ የማታ የማታ ራሴን ድሮና ዘንድሮ የሚሉ የሚባሉ ነገሮችን አንድ ላይ ያገናኛቸው ይመስላል። ለዛሬ ግርቻ ስማቸውን ቦሌት ነው። ድንቅ ነው። አመሰግናለሁኝ። የተከበራችሁ አድማጮች የአሜሪካ ድምፅ ራዲዮ ጣቢያ የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝታ በላቸው በመላይ አገልግሎቱ ባልደረቦች ስም የምታስተላልፈው የአዲስ ዓመት መልዕክት አላት። ትዝታ በላቸው ነኝ። አዲሱ አመት የሰላም የጤና የፍቅር እንዲሆንላችሁ በራሴና በስራ ባልደረቦች ስም እመኝላችኋለሁ። መጪው አመት ጠቃሚ መረጃዎችን ወደ እናንተ የምናስተላልፍበት እንዲሆን እመኛለሁ። እናንተም መጪውን አመት ከአሜሪካ ድምፅ ራዲዮ ጋራ ጥብቅ ብላችሁ እንድትቆዩ በአክብሮት ጠይቃለሁ። የመልካም ውጤት አመት ይሁንላችሁ። እንወዳችኋለን። ዝግጅታችን ይቀጥላል። የተከበራችሁ አድማጮች አብራችሁን ቆዩ። አሁን ማይክሮፎኑን ለዲጄ ፋጥሮ ለሱራፌል ላስረክብ። እንደገና አመል ማላባት ይህ እንግዲህ አውደ ዓመት ሙዚቃን እንኳን አደረሳችሁ የሚል ነው። እንግዲህ እየተወረጋላችሁ በጣም እንኳን አደረሳችሁ ሱራፌል፣ ወይም ዲጄ ፋጥሮ በቮይስ ኦፍ አሜሪካ ላይ እንግዲህ ይህን ሙዚቃ ጋብዘናል። እንኳን አደረሳችሁ ወራልፎ ለበጋው ነጓል ሜዳው ሰንተረ ጋራ ውባበ

i የአሜሪካ ድምጽ ራዲዮ ጣቢያ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻ የአዲስ አመት መልዕክቱን ያሰማናል። በጣሙን ለምንወዳችሁና ለምናክብራችሁ አድማጮች በሙሉ እንኳን ከዘመነ ልቋስ ወደ ዘመነ ዮሐንስ በሰላም ያሸጋግራችሁን እንላለን። እርግጥ ዓመቱ 2008 መሆኑ ነው። እዚህ ደግሞ ዋሽንግተን ዲሲ ለተቀመጥ ነው 2015 ነው። በመሀል ሰባት አመት ልዩነት አለ ማለት ነው። እና የሀገራችን አዲስ አመት በተከበረበት ወቅት በዚህ እለት ይሄ የሰባት አመት ወጣትነት ስሜት በኛ ላይ አንዳንድ ጊዜ ያንጃብባል። በተለይም ደግሞ በእድሜ ዳጎስ ስላሉት እና እንደኔ ለገፉት ይህ ልዩነት ምናልባት የሞራልም ሆነ የመንፈስ ጽናት ሊሰጠን ይችላል ብዬ አስባለሁ። ወደ ዋናው ቁም ነገር ስመለስ ግን በዚህ አጋጣሚ ፕሮግራማችንን ፕሮግራማችሁ አድርጋችሁ ሁልጊዜ ለምትከታተሉ፣ በተለይም ቅሬታም ሆነ ምስጋና ለምትሸሩን እጅግ በጣም ሁኔታ ምስጋና ለማቅረብ እፈልጋለሁኝ። በበኩሌ የእናንተ ሂዝ የእናንተ አስተያየት ለፕሮግራማችን ጥራት፣ ለፕሮግራማችን ብስለት፣ ለፕሮግራማችን ጥልቅነት ታላቅ አስተዋጽኦ ያደርጋልና ይሄ አመት የሰላም የደስታ፣ የጤና እንዲሁም የመልካም ስራ በረከት የሚታይበት ክፉ የሚርቅበት ደጉ የሚቀርብበት እንዲሆንላችሁ ከልብ እመኛለሁኝ። አመሰግናለሁ። እንግዲህ አድማጮቻችን፣ ፕሮግራማችን ይቀጥላል። ዲጄ ፋት ወይም ሱራፌል ነኝ። እስቲ ሙዚቃ ልጋብዛችሁና ደግሞ ተመልሰን እንመጣለን። ናሲማን የሚባላል የሚቀጥለው ሙዚቀኛ እንግዲህ እሱም ይሄ የበዓል ሙዚቃ ነው የምንጋብዛችሁ ግን እንደዚሁ እንዳልኩ ዘመናዊ ናርጋ ബഗേ <laughs> I'm teasing you. ማምጣትና ክቡራን አድማጮች፣ እንግዲህ ዝግጅታችን ወደ መጠናቀቁ ነው። ዲጄ ፋትሱ ስራቴል በሙዚቃዎቻችን ዘና እንዳላችሁ በዓልን እያከበራችሁ እንደሆነ ተስፋ እናደርጋለን። በያላችሁበት ያላችሁ ኢትዮጵያኖች በሙሉ እንግዲህ በዚህ በምታደምጡት ሙዚቃ እንሰናበታለን። እንግዲህ የሰላም ይሆንልን እያልን ጀምረናል። አዲስ አመቱን መልካም በዓል በያላችሁበት። የፕሮግራሙ መሪ ቴሌ ላይምባክ፣ ቴክኒሽያኑ ኬቪን ፋውለር፣ ዜናውን ያቀረበልን ሰሎሞን ክፍሌ፣ እንደዚሁም ባልደረባዬ ዲጄ ፋትሱ ሱራፌል ሽፈራውና እኔም አስተናጋጃችሁ ሰለሞን አባተ ከመላ ባልደረቦቻችን ጋር ከአሜሪካ ድምጽ ራዲዮ ጣቢያ በአዲሱ ዓመት በአዲሱ ዘመን መልካሙን ሁሉ እየተመኘን በዚሁ እንሰናበታለን። ጤና so I never so I I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, i am i am